ጥያቄ ሰባት የሙስሊሞች በዓላት ምን ምንድን ናቸው? መልስ ዒድ አልፊጥርና ዒድ አልአድሓ ዐረፋ ናቸው። አነስ ባስተላለፈው ሐዲት የአላህ መልክተኛ ሰለላሁ ዓለይህ ወሰለም ወደ መዲና በመጡ ጊዜ ሰዎቹ በደስታ የሚያሳልፏቸው ሁለት ቀናት ነበሯቸው። እርሳቸውም ነቢዩ ሰለላሁ ዓለይህ ወሰለም እነዚህ ሁለት ቀናት ምንድን ናቸው ብለው ጠየቁ። ሰዎቹም እኛ በቅድመ ኢስላም የነበሩን የደስታ ቀናት ናቸው ብለው መለሱ። እርሳቸውም አላህ ከነርሱ የተሻሉ በሆኑ ሁለት በዓላት ማለትም በዒድ አልፊጥርና በይደል በዒድ አልአድሓ ለውጦላችኋል አሉ። አቡ ዳውድ ዘግበውታል። ከነዚህ ውጭ ያሉት በዓላት መጤ ቢድዓ ናቸው።